The Voice of America. በታንዛኒያ የዲሞክራሲና ተራማጅ ወይም ቻዴማ እየተባለ የሚጠራው የዋነኛው ተቃዋሚ ቡድን የፕሬዝደንታዊ ምርጫ እጩ ተፎካካሪ ቱንዱ ሊሱ ዘመቻ በጊዜያዊነት እንዲቋረጥ መወሰኑን የቡድኑ አባላት እየተቃወሙ ነው። ቱንዱ ሊሱ ተቀማጩን ፕሬዚደንት ጆን ማጎፉሊን የሚቀናቀኑ እጩ ሆነው የቀረቡ ሲሆን የሀገሪቱ ብሔራዊ የምርጫ ኮሚሽን ሊሱ በርካታ የምርጫ ደንቦችን እየጣሱ ናቸው ይላል ኮሚሽኑ። የምርጫ ዘመቻው እንዲቋረጥ ያቀረበው ጥያቄ ያልተገባ ሕገወጥና ተቀባይነት የሌለው ነው ሲሉ የተቃዋሚ ፓርቲ አባላት ስሞታ እያሰሙ ናቸው። ሪፖርተራችን ቻርልስ ኮሜ ከዳሬሰላም ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። የታንዛኒያ የምርጫ ኮሚሽን ከጥቅምት ሶስት ጀምሮ ዋነኛው የምርጫ ተቀናቃኝ ቱንዱ ሊሱ ለሰባት ቀናት የምርጫ ዘመቻቸውን እንዲያቋርጡ በቅርቡ ያወጣው ውሳኔ ከፍተኛ ቁጣን ቀስቅሷል። ዋነኞቹ የተቃዋሚ ቡድን አባላት ከፍተኛው ግዘት እያሰሙ ሲሆን የምርጫ ኮሚሽኑ ደግሞ ቱንዱ ሊሱ የምርጫ ደንቦችን ተላልፈዋል ይላሉ። ሳይታቀድ ከፍተኛ ቁጥር ያለውን ሕዝብ ይሰበስባሉ በማለትም ወቅሰዋቸዋል። የተቃዋሚ መሪ ሊሱ ግን እገዳው የተፈጸመባቸው ተፎካካሪያቸው የአገሪቱ ፕሬዝደንት ከምርጫ ዘመቻው እረፍት መውሰድ ስለፈለጉ ነው፣ እሳቸው በሌሉበት እኔን ዝም ለማሰኘት ነው በማለት የሚከተለውን ተናግረዋል። ለንጎ ሀሊስ ላወ ሙዚሁ ዋላ ሲኩን ያቡ ከሰባቡ ያኩኪውከ ማዲሊ ምን ማድረግ እንደሚፈልጉ ገብቶኛል። ማጋፉሊ በሚያርፉበት ጊዜ የምርጫ ዘመቻ እንዳላካሄድ ይፈልጋሉ። ታነሳችሁ የሚችላቸው ጉዳዮች አስፈርቷችኋል። ምክንያቱም ምንም በቂ ምላሽ የላቸውም። እና ይሄ እኔን ለማስፈራራት የሚደረግ ነው። በምንም መንገድ የምቀበለው አይሆንም። በቅርቡ በወጣው የምርጫ ኮሚሽኑ የጊዜ ሰሌዳ መሰረት ፕሬዚደንት ሙክፊሊ ለስምንት ቀናት እረፍት ይወስዳሉ። ይህ ደግሞ ሊሱ ከታገዱበት የሰባት ቀናት እገዳ ጋር ይገጣጠማል። ተቃዋሚዎቹ ይሄ በግልጽ ተቃዋሚዎችን ዝም ለማሰኘት የተደረገ ነገር ነው ይላሉ። ቻዴማ እየተባለ ከሚጠራው ዋነኛው የተቃዋሚ ቡድን አባላት መካከል አንዱ የሆኑት ኢብራሂም ቻዌ እንዲህ ይላሉ hili swala ni total ተቃዋሚዎቹና ልዙ ያለአግባብ ለተከሰሱበት ነገር ተጠያቂው ገዢው ፓርቲ ነው። ሄለን ሲሳያ ከአፍሪካ ወጣቶች ዲሞክራቲክ ህብረት ጋር የሚሰሩ አክቲቪስት ናቸው። መንግስት ራሱ የምርጫውን ደንብ ሲተላለፍ በምርጫ ኮሚሽኑ ተጠያቂ እንዲሆን መደረግ አለበት ባይ ናቸው። እንዲህ ብለዋል። ሊሱ ገዢው ፓርቲ የምርጫ ደንቦችን እየጣሰ ነው የሚለውን ወንጀላቸውን ለብሔራዊ ምርጫ ኮሚሽኑ ልከዋል። ኮሚሽኑ አቤቱታችንን ችላ ብለዋል እያሉ ነው። የፖለቲካ ተንታኝ የሆኑት አዛሊ ሉዌ ታማ ደግሞ የምርጫ ኮሚሽኑ ገለልተኛ አለመሆኑን እንዲህ በማለት ይናገራሉ። የምርጫ ኮሚሽኑ እንደተጠበቀው ገለልተኛ አለመሆኑን በግልጽ አሳውቋል። ይህን ደግሞ ብዙ ሰዎች ሲናገሩት ነበር። ስለዚህ አሁን ህዝቡ የምርጫ ኮሚሽኑ ከመንግስት ጎን መሆኑን አምኖ ስለተቀበለው ያንን እንደ ህዝብ ድጋፍ በመቆጠር ከዚያ ጀርባ መደበቅን ፈልጓል። የምርጫው ኮሚሽን አባላት በበኩላቸው ሊሱ ከምርጫው ዘመቻ እንዲታቀቡ የተላለፈው ውሳኔውን የእነሱ ውሳኔ አለመሆኑን ይናገራሉ። እነሱ ያደረጉት ነገር የስነ ምግባር ኮሚቴው ተስማምቶ ያሳለፈውን ውሳኔ ተግባራዊ ማድረግ ብቻ መሆኑን ይገልጻሉ። የብሔራዊ ምርጫ ኮሚሽን ትምህርት መኮንን ቲት ሱ ሟንዛሊላ እንዲህ ብለዋል ካምባ ን ሀቱዋ አምባዞ ዘመችኩሪዋ ና ካማቲ ያማዲሊ አምባ አስልሚያ ትስን እናውንዷ ና ያማ። እነዚህ በሥነምግባር ኮሚቴው የተወሰዱ እርምጃዎች ናቸው። የኮሚቴው ዘጠና ከመቶ የሚሆኑት ደግሞ ከተለያዩ የፖለቲካ ፓርቲዎች የተውጣጡ ናቸው። ውሳኔው የተሰጠው የማይሬድ ፖለቲካ ፓርቲንና መንግስትን ጨምሮ ሌሎች በርካታ የኮሚሽኑ አባላትን በማካተት ነው። እንደ ኤውሮፓ አቆጣጠር ባለፈው ባክሰኞ ጥቅምት አንድ በታንዛኒያ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ስለ መጪው ምርጫ ከየትኛውም የፖለቲካ ድርጅት ጋር እንደማይወግን፣ የትኛውንም ተወዳዳሪም ሆነ ቡድን እንደማይደግፍ አስታውቋል። ይሁን እንጂ በታንዛኒያ የሚደረገውን ዴሞክራሲያዊ ሂደት እንደሚያግዝና ይህም ደግሞ ነፃና ፍትሐዊ ምርጫ መካሄዱን እንደሚጨምር አስታውቋል። የአገሪቱ ገዢ ፓርቲም ግለሰቦች በተለይም የፖለቲካ ቡድኖችና ሁሉም ሰው ሂደቱን ቢከታተልና ሕጉንም ቢያከብር ግብር ምርጫው ነፃና ፍትሐዊ እንደሚሆን አስታውቋል። ተቃዋሚ የፖለቲካ ድርጅቶች ግን ከዚያ ግብ ለመድረስ ገና ረጅም ርቀት መጓዝ እንደሚያስፈልግ ያምናሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ